የባህልና ማህበረሰብ አዘጋጅ አሉላ ከበደ፣ እዚሁ አጠገቤ በመሆንህ የማስተዋወቁ ኃላፊነት ከትከሻዬ ይውረድልኝ። ወርዶልሻል እኮ እንጂ። ተመሰግናለሁ። ባህልና ማህበረሰብ ለዛሬ በቅርቡ በኒውዮርክ ከተማ እየተካሄደ አንድ ዓለም አቀፍ አውደ ርዕይ ይመጣል። የስዕል ኤግዚቢሽን ስዕል ብቻ ሳይሆን የፎቶግራፍ ስራዎችም ቀርቦበታል። ኤግዚቢሽን ላይ አምስት ኢትዮጵያውያን ወጣት የኪነ ጥበብ ባለሙያዎች ተሳትፈዋል። በብዛት ይህን ሀል ሲሳተፉ ለየት ያለ አጋጣሚ ይመስለኛል። ስብጥሩም ሆነ ወጣትነታቸው ሌላ የሚጋብዝ አጋጣሚ ነው። ታዲያ ለሁሉም ከእነኚህ አምስት ባለሙያዎች ሁለቱ የፎቶግራፍ ጥበብ ባለሙያዎች፣ ሶስቱ ደግሞ ሳሊያን ናቸው። ሁለቱ ጋብዣለሁ። ለዛሬ ጥሩ ባስተዋወቀውም የማይቆጨኝ ፕሮግራም ነው። እንደ ሁልጊዜው አሉላ እንስማ። አመሰግናለሁ። ዳዊት አበበ፣ ማኑኤል ተገኔ በቅርቡ በዚህ በዩናይት ስቴትስ በኒውዮርክ ከተማ ዘ አርመሪ ሾ በሚል ስያሜ የተካሄደ ዓለም አቀፍ አውደ ትርኢት ከተሳተፉ አምስት ኢትዮጵያውያን ሁለቱ ናችሁ። እስኪ ከጠቅላላ ስሜታችሁ እንነሳ። እንዴት ነበረ የየግል ተሞክሯችሁ፣ በቦታው ያያችሁትና በልምድም አካበትን አገኘን የምትሉትን ጨምራችሁ። ዳዊት አንተን ላስቀድም፣ በኒውዮርክ አርመሪ ሾ በተባለው ኤግዚቢሽን ላይ የመጀመሪያ ጊዜ ነው ሲሳተፍ በአውሮፓ የነበረኝ ኤክስፔሪንስ ከዚህ ሁለት ዓመት ቀደም ብሎ ከወር ቀደም ብሎ እስከነበረው ኤግዚቢሽን ድረስ በግልና እንዲሁም በግሩፕ ያሳዩአቸው ሾዎች አሉ። ለንደን ልክ የዛሬ ዓመት ላይ በክሪስቲን ያሊያና ወይም ክሪስቲን ጋለሪ በሚባለው የግል ስራዎችን አቅርብ ያለው ሳቺ የተባለው ጋለሪ ውስጥ ደግሞ በግሩፕ ሾ የላቲን እና የአፍሪካን ኮንተምፖራሪ አርት በሚል ተሳትፍ ያለው እዛ ላይ ኒውዮርክ ላይ የነበረው ሾው ትልቅ የሚያደርገው በተመሳሳይ ሰዓትና በተመሳሳይ ጊዜ ዓለም ላይ ከነበሩ ትልልቅ ጋለሪዎች፣ ትልልቅ ኪዩሬተሮች፣ ጋለሪስቶች እንዲሁም ኮሌክተሮች ጨምሮ የብዙ ሰው በተመሳሳይ ሰዓት የተገኘበት ስለነበረ ጥሩ ረድቶኛል ብዬ አስባለሁ። መልካም ብዙ በሮችን እንደከፈተላችሁ መረዳት ይቻላል። ዳዊት ከሰጠህ ገለጣ፣ አማኑኤል ወደ አንተ ልሻገር። ለአንተስ ምን አይነት እድሎችን ፈጠረ? ምንስ አይነት ስሜት አሳደረብህ? ከዚህ ቀደም ከነበሩ ተሞክሮች ጋር ብታዛምድልን። ከዚህ በፊት ሁለት ኤግዚቢሽኖች አድርጌያለሁ። የዛሬ አመት አንደኛው ኢትዮጵያ አርት ጋለሪ በሚባል አድማሱ በሚመራው ቫሌሪ እዛ የመጀመሪያ ኤግዚቢሽን አድርጌያለሁ፣ ሲያትል። ሁለተኛውም እዛው ሲያትል ነው፣ ግን ዳውንታውን ላይ ያው ስራ አይቶ እኔ ጋር ቢያዘጋጅ እኔ ጋር ቢያሳይ ብሎ ከእሱ ጋር ተወያይተው ወደዛ እንትን ብለውኛል። ሁለተኛ ኤግዚቢሽን አድርጌ ያለውኝ እዛ። ከዛ በተረፈ ሌላ ሀገሮች ላይም አድርጌ አውቃለውኝ። ቢሆንም ግን ይሄኛው ለእኔ ትልቅ ነው እና ብዙ ነገር እያየውበት ነው ማለት መስራት እንዳለብን ይሄ ነገር ደግሞ እኛ ላይ እንዳይቆም። እኛ ገና ምንም ምን እንትን አላልነው። እኛ ላይ እንዳይቆም አበርታታ ሁሌም የትም ሲሄድ ሁሌም ማስበው ያን ነገር እኔ ብቻ ሆኜ እንዳልቆም ማለት፣ ሌላም ሰው እንዲከተለኝ ማለት በዛ ውስጥ እንዲገባ ፈልጋለሁ። እና ያንን ለማሳደግ ብዙ ነገር አለ ገና እንደሆንኩኝ አሳይቶኛል። እና በጣም ደስ ብሎኛል። ዛው ማሳይቴ ጋለሬን ላመሰግን ወጣለኝ። ግሩም አብረዋችሁ ሌሎች ኢትዮጵያውያንም የተለያዩ የተለያየ ስራዎቻቸውን አቅርበዋል። እስኪ እናንተ በአውደ ትዕይንቱ ያቀረቧቸዋቸውን ነገሮች መልከት እናድርግ። ዳዊት፣ የባይተዋርነት ስሜትና ገመና በግርድፉ አሊኔሽን ኤንድ ፕራይቬሲ የሚለውን ሀሳብ ወደ አማርኛ ለመመለስ እየሞከርኩ ነው። የባይተዋርነት ስሜትና ገመና በዘመናዊ ማህበረሰብ ውስጥ ቴክኖሎጂ በከባቢ ሕይወታችን ላይ የሚያመጣውን ለውጥና የሰው ልጅ ጠባይ ይላል። አንተ ይበልጥ ትኩረት የምታደርግበትን የአሰራር መንገድ የሚያሳየው ስራ ከጀርባው የሚታይ ረጅም ጸጉር፣ ወደ ላይ የተቀመጠ የሚመስል በጥሩ ባለሙያ የተሰራ የሚመስል ጸጉሩ ላይ የጠመጠመ ጀርባውን የሰጠን ሰው እናያለን። አንዱ ጎልቶ ከወጣው በጽሁፎቹ ላይ ለህትመት ከበቃው ስራ የተመለከትኩትን ነው የምጠቅሰው። እስኪ ንገረን ስለ ስራዎችህ እና በመድረኩ ስላቀረብከው። አዎ እዛ አርምሪሾ ላይ ወይም ቮልታ አርት ፌር ላይ ይዤ የቀረብኩት ስራዎች ጀርባ ወይም ደግሞ በእንግሊዝኛው ባክግራውንድ የሚል ታይትል የሰጠዋቸው ስራዎችን ነው። እነዚህ ስራዎች አሁን ኒውዮርክ ላይ ሲሄዱ ባክግራውንድ ወይም ጀርባ ሶስት ብዬ ነው የወሰድኳቸው። ባክግራውንድ ሁለት ባለፈው አመት ለንደን ሳቺ እና ክሪስቲን ጋለሪ ያረኳቸው ሾዎች ናቸው። ባክግራውንድ ጀርባ አንድ ብዬ የሰጠኋቸው ደግሞ መጀመሪያ አዲስ አበባ የዛሬ ሁለት አመት ገደማ በሌላ አርት ጋለሪ ያሳየሁት ነው። ስለዚህ እነዚህ ኮንቲኒቲ ወይም ደግሞ ተያያዥነት ያላቸው ናቸው፣ በፕሮሰስ ያመጣኋቸው ናቸው። አሁን ጀርባ ብዬ የሰራኋቸው ስራዎች ሞር ቴክኖሎጂ ወይም ደግሞ ሳይንስ ወይም ይሄ ዘመናዊነት ያመጣቸው ማቴሪያሎች ወይም ደግሞ እቃዎች ከኛ ሶሻል ላይፍ ጋር ወይም ከኛም ጋር ብቻ አይደለም። አሁን አሁን ስመለከተው ከብዙ ታዳጊ ሀገሮች ጋር እንዲሁም በራሱ ባደጉት ሀገሮችም ላይ ተጽዕኖ እያመጣ ያለ ነገር ነው። በሶሻል ላይፍም ያመጣው ከፍተኛ እንትና አለ። በተለይ በእኛ ሀገር ደግሞ እንደምናየው ወይም ደግሞ እኔ በአይኔም ወይም ደግሞ በዚህ በኖርኩባቸው ጊዜያቶች እንደተረዳሁት ከአስር አመትና ከአስር አመትና ከአስራ አምስት አመት በፊት ወይም አሁን ድረስ ስናየው አደገኛ የሆነ ለውጦች አሉ። ቅርብ እናድርገው። እንደ ኮምፒውተር እና የእጅ ስልኮች የመሳሰሉት የሕይወታችንን መስመር በአዎንታዊ ጠቀሜታቸው ብቻ ሳይሆን ጣልቃ የገቡብን የማህበራዊ ትስስራችንን የመላላትም አሉታዊ ተጽዕኖ ያሳደሩ መሆኑን የሚያመላክት ጽንሰ ሀሳብ እናያለን። እስኪ አብራራው። ልክ ነው። እኔ አሁን ጀርባ የሚለውን ነገር የተሰራውባቸው ምክንያቶች ከታሪክ ጋር በተያያዙነት ነው። አሁን ቅድሞ ያነሳዋቸው ሳይንስ ወይም ቴክኖሎጂ ያመጣቸው የራሱ የቻለ ግድፈትም አለ፣ በጎ ጎንም አለ። ግን በተለይ በታዳጊ ሀገሮች ላይ ወይም በእኛ ሀገር ላይ ማም ስታየው ብዙ ተጽዕኖዎችን አሳድሯል። ያለ አግባብ ከመጠቀም ወይም ደግሞ ዘመናዊ ነገሮችን ሳይንስ ያመጣቸውን ፕሮዳክቶች እራሱ መጀመሪያ ቁም ነገሩን ካለመረዳት፣ በአግባቡ ካለመጠቀም ባህላችንና ማንነታችን ላይ ያመጣው ተጽዕኖዎች አሉ። እነዛን ነገሮች በእኔ በስራዬ በኩል ለመግለጽ በምሞክርበት ጊዜ ይሄኛው ባግራውንድ ወይም ደግሞ ጀርባ እኔ ሲምቦላይዝ ማድረጋቸው ልክ እንደ ታሪክ ያለፈን ነገር ሰርሳየት እንደማድረግ ነው። ጀርባ ምስ ነምንሰጠህ ይባላል ኩም በብዙ ሰው ጀርባ ተወልዶ እስከደረሰበት ድረስ የራሱ የሆነ ፕሮሰስ አለ። ያን ፕሮሰስ መዘንጋት የለብንም። እንደ ሀገርም ታሪካችን ብዙ ነው። ከሶስት ሺ ዓመት በላይ ታሪክ ያለን ሀገሮች ሆነ ሆነን አሁን ግን በቴክኖሎጂ ወይም በሳይንስ ወይም ሶሻል ሚዲያው በሚባለው ብዙ እያዘናጋን ያለ ይመስለኛል። አሁን ስለ ታሪካችን ብዙ የሚያውቅ ጄኔሬሽን ላይ አደለም ያለ ነው። ትንሽ መንቀት የሚያስፈልገን አይነት ሰዓት ነው። ስለዚህ እነዚህ እነዚህ አይነት ነገሮች ነው እኔ ለማስቀመጥ መሞክረው መልሶችን ሳይሆን አይ ቲንክ ጥያቄ ወይም ሰዎችን ሊያወያይ የሚችል ኢሹ ለማንሳት ነው። ጥያቄ ማጫር አነጋጋሪ መሆኑ ነው የአንድ የጥበብ ስራ ይበልጥም ቀጣይ ህይወት የሚሰጠውና የሚያግባባ ይመስለኛል። ስራዎችህን በሚመለከቱ እንዲሁም ደግሞ የጥበቡን ዓለም በሚመለከቱ ገፋ አድርገን እንወያያለን። አማኑኤል ወደ አንተ ስራዎች ልምጣ። አፍሪካዊ ምልከታ ይላል አፍሪካን ፐርስፔክቲቭ የሚለውን ነው። በስራ ውስጥ አጉልተህ የምታመጣቸውን ሀሳቦች ሲጠቁም የፓስፖርት ፎቶ የሚለው በዚህ መድረክ ላይ የቀረበው ስራ እናያለን። እየተለወጠ ያለውን የባህል እንቅስቃሴ በስራዎች ውስጥ ይዞ ለማቆየት ወይም ለማሳየት የምጥር መሆኑን ስለ ስራዎችህ የቀረበው ጽሑፍ ይተርካል። እስኪ አንተም ስለ ስራዎች በመድረኩም ስላቀረብከው እንዲሁ በተመሳሳይ አጫውተን። ፓስፖርት ፓስፖርት ሳይዝ የሚሉ ፎቶዎች ና አቤልና ቃይል፣ ሌላው ምላጭ ሰው እያልኩም ሰራ አለ። እነዚህ ሶስቱም እንደ አንድ ናቸው ለእኔ ማለት፣ አሰራሩ ወይም ደግሞ እዛ ጋር ሳስቀምጠው ይለያል እንጂ ተያይዞ የሚመጣ ነገር ነው። አቤልና ቃይል ብዬ የምሰራው አሁን የምናያቸው ችግሮች ሁላ የአቤልና የቃይል ችግር፣ ያኔ በፊት የነበሩ ነገሮች ናቸው። ምናልባት እንደ መጽሐፍ ቅዱስ ሄጄ ትግለጽልህ ና በፊት ወንድሙን ወንድሙ ገደለው እና አሁን አሁንም ያለ ነገር ነው። ማለት እንደ ሀገርም ስትሄድ ያ እዛ ጋ የነበረ የቤተሰብ ጉዳይ ነገር ሊሆን ይችላል፣ ግን ያ ነገር አለ ና ከእነዛ ነገሮች የመጡት ከፍቅር ጉድለት ነው። እና ፍቅር ቢኖረን ሌሎቹን ነገሮች ማስተካከል እንችላለን ብዬ አመጣሁትኝ። እና ወደ ምላጭ ሰው ቀየሩ። ምላጭ ሰው አንዳንዴ፣ አዎ ምላጭ ሰው እያልኩ ምሰራዋለን። ለምሳሌ ምላጭ ሰው እያልኩ ሰራለሁ። ምናልባት ጥሩ ይሆናል፣ ከአንተ ጋር አብሮ ይጓዛል። ያ ሰው መሀል ላይ ያለውን ህይወት ነው እኔ እያዩ ያለው፣ እለት እለት የምንንቀሳቀሰው ነው እና አብሮ ሊንቀሳቀስ ይችላል፣ ለደቂቃም ሊሆን ይችላል፣ ግን ባገኘው አጋጣሚ የሆነ ጭረት ነገር ጥሎብህ ይሄዳል ያ ሰው ፓስፖርቱም ጋር ስትሄድ ይሄ ሁላችንም ማለት ምን ፈልገው ነገር አለ ራሳችንን ብቻ ማዳንና ራሳችንን ብቻ የሆነ ቦታ ላይ ማግኘት እንፈልጋለን እና ምናልባት አሁን እየተቀየረ ይመስለኛል አሁን እኔ አገሬ ላይ በማየው ነገር ትንሽ እየተቀየረ ነው የተወሰኑ ሰዎች በዛ ነገር ያላመኑበት ሰዎች አሉ ልክ አሁን ዳዊት እንዳለው ያለንን ወደ ኋላ ነገር ስናይ ፍቅር አለው ብዙ ነገር አለው ወደ ውስጥ እና ያንን በጣም እያከበሩ እየመጡ ሰዎች አሉ ከወጣቱ። አሁን ግን ራስ ወዳድነት በጣም ራስ ወዳድነቱ ውድድሩ ሰውን እስከ ማጥፋት ድረስ አይነት ነገር ነው እና እኔ ፍቅር ብናገኝ ፍቅር ማጣት የሚለውን ነገሮች ሁሉ አሁን ጊዜ የምንቀሳቀሰው ነገር ነው። እንደ አንድ ቲም አድርጌ የሰራሁት ነገር ነው። አድማጮች፣ ውይይቱ አልተቋጨም። በሚቀጥለው ሳምንት ፕሮግራማችን ፈጥነ ሚዶቼን ይመለሳለሁ።